ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድረገውም እዚህ ጋቢና አብራኛለች። እንደምናመሻችሁ በዛሬው የጋቢና ጉዞ የኢትዮጵያን የድርቅ ተጎጂዎች ቁጥር ማሻቀቡን መገለጹን ይዘናል። በዛሬው ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍትረው ወደ ባህር መጣላቸውንና ከነዚህም ውስጥ 19 ሰው መሞቱ መረጋገጡን ውስጥ የዓለም አቀፍ የፍልሰት ጉዳዮች ድርጅት አይወይ ማስታወቀ። በዛሬ ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው። በትላንትና እለት በተመሳሳይ ሁኔታ ከ50 በላይ ሰዎች መሞታቸውን ድርጅቱ ገልጿል። ዝርዝር ዘገባ አለን። በሌላኛው ዘገባ በእስር ከሚገኙ የኦሮሞ ፌዴራሊስት ኮንግረስ አመራር አባላት መካከል አቶ በቀለ ገርባ ጉዳያቸውን በዋስ ተፈተው እንዲከታተሉ ያቀረቡትን ጥያቄ ፍርድ ቤት ውድቅ አድርጓል። ምንድን ያለው ፍርድ ቤቱ አንደኛ ከውጭ አገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱም ጥያቄዎች ፍርድ ቤቱ አምኗል የሚል ነው። የጠበቃ ቡድኑን አነጋግረናል። በስተመጨረሻ የጋቢና እንግዳችን ድንቁ የቀድሞ የኢትዮጵያ አሁን የኤርትራ የእግር ኳስ ተጫዋች ነጋሽ ተክሊት ነው። የቅጣት ምጥ ሊመጣ ነው። ቦታው ሳስቀምጠው አልሳታትም። አገባት። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ አብራችሁን ካድማ፣ አስተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። የኬንያው ምርጫ የድምፅ አሰጣጥ ስነስርዓት ከአንድ ሳምንት አስቀድሞ ሰርጎ ገብ ጥቃት ቢያጋጥመውም በውጤቱ ላይ ግን ምንም የተለወጠ ነገር እንደሌለ የምርጫ ኮሚሽኑ ሊቀመንበር አስታወቁ። ጥቃቱ ውጤቱን ለማስቀየር ሞክሯል ሲሉ ዛሬ ሐሙስ ናይሮቢ ውስጥ በተጠራ ጉባኤ ለጋዜጠኞች የገለጹት ሊቀመንበሩ ወፉላ ቻኩቦቲ ምንም ዝርዝር ሳይሰጡ አለመሳካቱም ብቻ ነው የገለጹት። ይህ በእንዲህ እንዳለ ኬንያውያን ለአያሌ ሰዎች ሕይወት መጥፋት ምክንያት የሆነው ምርጫ ተጭበርብሯል በሚለው ቅሬታ መካከል ዛሬም አጠቃላይ ውጤቱን እየተጠባበቁ መሆኑን ታውቋል። ኮሚሽኑ ግን ከትላንት ረቡዕ ጀምሮ ፕሬዚዳንት ኡሁሩ ኬንያታ ምርጫውን 54 በመቶ ለ44.8 በመቶ በሆነ ውጤት እየመሩ መሆናቸው ነው እየተገለጸ ያለው። ተቃዋሚው ራይላ ኦጋዲንጋ ግን የምርጫ ውጤቱ የተጭበረበረ መሆኑን በመግለጽ ኮሚሽኑ ላይ ያሰሙትን ክስ እንደቀጠሉ ናቸው። እየጨመረና እየተባባሰ በመጣው በሰሜን ኮሪያ የኒኩሌር ጦር መሳሪያ ስጋትና የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ደግሞ ወታደራዊ አጸፋ ለመስጠት ባሰሙት የዛቻ ማስጠንቀቂያ ላይ የደቡብ ኮሪያው ፕሬዚዳንት ሙን ጃይን ጥንቃቄ የተሞላበት አስተያየት መስጠታቸው ተሰማ። የሰሜን ኮሪያው ህዝባዊ ጦር ኃይል ዛሬ ሐሙስ ባወጣው መግለጫ በፓሲፊክ ውቅያኖስ አቅራቢያ ባለችው ጓም ግዛት ላይ ሚስል ጥቃት የማካሄድ እቅድ መኖሩን አመልክቷል። አትላንቲክ ውቅያኖስ ላይ የጀመረውና ፍራንክሊን ተብሎ የተሰየመው ዝናብ የቀላቀለ ከባድ አውሎ ነፋስ ምስራቃዊ ሜክሲኮ ሲደርስ ወደ ቆላማ ጎርፍነት መቀየሩ ታወቀ። ሀሪኬን ፍራንክሊን ዛሬ ሐሙስ ነው፣ ምስራቃዊ ሜክሲኮ ወደብ ሲደርስ ወደ ቁጥር አንድ አውሎ ነፋስነት የተቀየረውና ወደ ሀይለኛ ሞቃታማ ጎርፍነት የተለወጠው። ከዩናይትድ ስቴትስ ብሔራዊ የከባድ አውሎ ነፋስ መቆጣጠሪያ ማዕከል እንደተገለጸው ፍራንክሊን በሰዓት 110 ኪሎ ሜትር ፍጥነት ካለው ነፋስ እኩል ነው። በአሁኑ ወቅት የሜክሲኮ ባለስልጣናት በዚሁ አውሎ ነፋስ ምክንያት ያወጧቸው ማስጠንቀቂያዎች በሙሉ ማንሳታቸው ታውቋል። በስተ መጨረሻም የቱርክ ባለስልጣናት በዛሬው ዕለት ከ35 ጋዜጠኞችና የመገናኛ ብዙሃን ባለሙያዎች የእስራት ማዘዣ ወይም ዋራንቲፋ አደረጉ። ጋዜጠኞቹ ያለፈውን አመት የመፈንቅለ መንግሥት ሙከራ ካቀነባበሩ ኃይሎች ጋር አብረዋል ወይም አሲረዋል ተብለው የተጠረጠሩ ናቸው። ለምሽቱ የያዝናቸው ዜናዎች እነዚሁ ነበሩ። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማ ጊዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር በኢትዮጵያ ተከስተው በቆየው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከሰባት ነጥብ ስምንት ሚሊዮን ወደ ስምንት ነጥብ አምስት ሚሊዮን ከፍ ብሏል። የተከሰተው የሰብአዊ ድጋፍ ሰነድ የተከለሰው የሰብአዊ ድጋፍ ሰነድ እንዳመለከተው የበልግ ዝናብ በተጠበቀው ደረጃ አልዘነበም። በሶማሌ ክልል የቀጠለው የእንስሳት ሞት ሁኔታውንም አባብሷል ይላል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል። አዲሱ የሰብአዊ ድጋፍ ሰነድ ኤችአርዲ ባለፈው ጥር ይፋ የተደረገውን የከለሰና ማሻሻያ ያደረገ ነው። በዚህም መሰረት ጥር ላይ 5.6 የነበረው በኋላም ወደ 7.8 ያደገው የአስቸኳይ ጊዜ የምግብ እርዳታ ፈላጊዎች ቁጥር አሁን 8.5 ሚሊዮን መድረሱ ተጠቁሟል። 3.6 ሚሊዮን የሚሆኑ ነፍሰ ጡርና የሚያጠቡ እናቶች እንደዚሁም እድሜያቸው ከአምስት ዓመት በታች የሆነ ህጻናትም ለተመጣጣኝ ምግብ እጥረት እንደተጋለጡ ተጠቅሷል። ለተረጂዎቹ ቁጥር መጨመር ምክንያት የተባሉ ነጥቦችም በሰነዱ ተዘረ ተዘርዝረዋል። በዚህም መሰረት በኦሮሚያና በደቡብ ብሔር ብሔረሰቦችና ህዝቦች ክልል በሚገኙ በልግ አብቃይ ወረዳዎች በዚያ ወቅት የጣለው ዝናብ አነስተኛ እንደነበር ተመልክቷል። በዚህ የተነሳ ደግሞ ሰነዱ እንደሚያሳየው በዚያ የሚገኙ አባወራዎች የምግብ ዋስትናቸውን ማረጋገጥ አልቻሉም። አርብቶ አደሮች በሚበዙበት የሶማሌ ክልልም የእንስሳት ሞት መቀጠሉን፣ የቀሩትም በጥሩ ሁኔታ ላይ እንደማይገኙ ሰነዱ ጠቁሟል። የውሃ እጥረት ለዜጎች መፈናቀል ምክንያት እየሆነ መምጣቱ እየቀጠለ ላለው የአጣዳፊ ትውከትና ተቅማጥ በሽታ ስርጭትም አስተዋጽኦ ማድረጉ በሰነዱ ተጠቁሟል። እንደ ሰነዱ የ8.5 ሚሊዮን ዜጎችን ፍላጎት ለማሟላት ከአሁን ጀምሮ እንደ አውሮፓውያን አቆጣጠር እስከ ታህሳስ 2017 የሚያስፈልገው 838 ሚሊዮን ዶላር ነው። ከ2016 የተሻገረ 183 ሚሊዮን ዶላር መኖሩ 283 ሚሊዮን ዶላር ደግሞ ከመንግስትና ከለጋሾች መገኘቱንም ያስረዳል። እናም የሚቀረው ገንዘብ 371 ሚሊዮን ዶላር መሆኑን ነው ሰነዱ የሚጠቁመው። የተከለሰው የሰብአዊ ድጋፍ ሰነድ ኤችአርዲ ይፋ የተደረገው ዩናይትድ ስቴትስ ለኢትዮጵያ ድርቅ ምላሽ የሚሆን የ137 ሚሊዮን ዶላር እርዳታ ይፋ ባደረገች ማግስት ነው። እስከ ታህሳስ 2017 ድረስ ያስፈልጋል ከተባለው 371 ሚሊዮን ዶላር አንጻር ይህ ድጋፍ እንዴት እንደሚሰላ ግልጽ አይደለም። የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳን እንደዚሁም በኢትዮጵያ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮ ዩኤን ኦቻ ኃላፊዎችን ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። በዛሬ ዕለት ወደ የመን ለመሻገር ሲሞክሩ የነበሩ 180 ኢትዮጵያውያን ሆን ተብለው ተገፍትረው ወደ ባህር መጣላቸውንና ከዚህ ውስጥ እስካሁን 19 ሰዎች ሳይሞቱ እንዳልቀሩ የዓለም አቀፍ የፍልሰት ጉዳዮች ድርጅት አይኦኤም አስታወቀ። በትላንትና ዕለትም ኢትዮጵያውያንና ሶማሊያውያን ተመሳሳይ ነገር እንደተፈጸመባቸውና ከነዚህ ውስጥም ከሀምሳ በላይ እንደሞቱ ድርጅቱ ጨምሮ አስታውቋል። በሁለቱ አደጋዎች እስካሁን 69 ሰው ህይወት ማለፉና አብዛኛዎቹ ኢትዮጵያውያን መሆናቸውን ድርጅቱ ጨምሮ አስታውቋል። ጽዮን ግርማ ዝርዝር አላት። በየመን የሚገኘው ዓለም አቀፍ ፍልሰት ጉዳዮች ድርጅት ለአሜሪካ ድምጽ እንዳስታወቀው ይህ እጅግ አሳዛኝ በሆነው የሚበዙት ኢትዮጵያውያን የሆኑበት ስደተኞች ከጀልባ ላይ ወደ ባህር ተገፍትረው የመጣል አደጋ የደረሰው በ24 ሰዓት ውስጥ ነው። ማምሻውን ሁኔታውን ከየመን ያስረዱን የድርጅቱ የአደን የአጣዳፊ ጊዜ ድጋፍ ሰጪ ኃላፊ ሊና ኩሀስ በዛሬው ዕለት ብቻ 180 ስደተኞች የመንን ለመሻገር ሲሞክሩ ህገወጥ አሸጋጋ ተሽከርካሪዎች ባህር ውስጥ ገፍትረው እንደከተቷቸው ነው። ጄኔቫ የሚገኘው የድርጅቱ የመረጃ ቃል አቀባይ ኃላፊዋ ኦሊቪያ ሂደን በበኩላቸው እስካሁን መረጃ እያጠናቀሩ መሆኑን ገልጸው በዛሬው ዕለት አደጋው የደረሰው አንድ መቶ ስልሳ ኢትዮጵያውያን ላይ እንደሆነ ተናግረዋል። በዛሬው ዕለት የደረሰው አሳዛኝ ሁኔታ ሙሉ በሙሉ ያለቁት ኢትዮጵያውያን ናቸው በአደጋው የተጎዱትም ኢትዮጵያውያን መሆናቸውን የገለጹት እኛ አደጋ እኚህ ኃላፊ በዚህ አደጋ የሟቾችን ቁጥር ለማጣራት ከፍተኛ ጥረት እየተደረገ መሆኑን የተናገሩት ኃላፊዋ እስካሁን የተረጋገጠው አስክሬኖች የተገኘው ነው ብለዋል። በዛሬው ዕለት የደረሰው ሁኔታ ከትናንቱ ተመሳሳይነት ያለው ሲሆን ረዳት የሌላቸውን ፍልሰተኞች ለመርዳት በባህር ዳርቻ የሚሰሩ ባልደረቦቻችን ስድስት አስከሬኖችን የባህር አሸዋ ላይ ወድቀው አግኝተዋል። በሕይወት የተረፉትንም አግኝተው አነጋግረዋል። አስቀድሞ ሀምሳ ሰዎች የደረሱበት አይታወቅም ብለዋቸው ነበር። አሁን የተረጋገጠው የደረሱበት የማይታወቀው ሰዎች ቁጥር አስራ ሶስት ነው። አያይዘውም በትናንትና ዕለትም በተመሳሳይ አንድ መቶ ሀያ ሰዎች በህገ ወጥ አሸጋጋሪዎች ተገፍትረው ወደ ባህር መጣላቸውን ሲሆን ከዚህም ውስጥ ዘጠና ኢትዮጵያውያን ሲሆኑ ሀምሳዎቹ ደግሞ ሶማሊያን መሆናቸውን ተናግረዋል። በትናንትና ዕለት ከሞቱት ሀምሳ ሰዎች መካከል ባልደረቦቻችን ወደ ሰላሳ የሚጠጉ አስከሬኖችን አግኝተዋል። ከሀምሳዎቹ የተቀሩት ግን የደረሱበት የማይታወቅ ናቸው። የመን የሚገኙት አስተባባሪዋ በበኩላቸው በሁለቱም ቀናት ወደ ባህር የተገፈተሩት ሰዎች ቁጥር እስካሁን ተጣርቶ እንዳላወቀ ገልጸው እሳቸው ያገኟቸውን እርዳታ መስጠታቸውን ገልጸውልናል። heow jijiga heow goday heow abridah heow dhagax bur hew diridhabe hw himilwaaad dhegaanaaan a v ዝግጅታችን ይቀጥላል። አስተያየቶቻችሁን ፌስቡክ አት ቪ ማህሪክ ላይ ሁልጊዜ የምንቀበል ስለሆነ ከላይ በሰማችኋቸው ዘገባዎች ላይ ያሏችሁን አስተያየቶች ፌስቡክ አት ቪ ማህሪክ ላይ አድርሱን። ወደ ተከታዩ ዘገባ እናልፋለን። የፌዴራሉ ከፍተኛ ፍርድ ቤት የልደታ ምድብ አራተኛ ወንጀል ችሎት አቶ በቀለ ገርባ ያቀረቡትን የዋስ መብት ጥያቄ ዛሬ ውድቅ አድርጓል። አቶ በቀለ ገርባ ውሳኔው ምንም እንዳላስደነቃቸውና ይጠብቁት የነበረ መሆኑን ለፍርድ ቤቱ ገልጸዋል። ጠበቆቻቸው ግን ይግባኝ እንደሚሉ አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል። ለሳምንታት ሲንከባለል የቆየው አቶ በቀለ የዋስ መብታቸው እንዲከበርላቸው ያቀረቡት ጥያቄ ፍርድ ቤቱ ውድቅ እንዳደረገው በዛሬው ችሎት አስታወቀ። ፍርድ ቤቱ የሁለቱም ወገኖች ክርክር እንደመዘነ በሚያሳይ መልኩ ትችቱን ለችሎቱ አሰምቷል። በዚህም መሠረት የአቶ በቀለ ገርባ ጠበቆች ደንበኛቸው የዋስ መብታቸውን ተጠቅመው ጉዳያቸውን በውጭ ሆነው እንዲከታተሉ ጥያቄያቸውን ሲያቀርቡ የጥያቄያቸው የሕግ መሰረቶች ናቸው ብለው ያሰፈሯቸውን የክርክር ነጥቦች ፍርድ ቤቱ ወደኋላ ተመልሶ አስታውሰዋል። በተቃራኒውም አቃቢ ሕግ የተከሳሽ ጠበቆች ያቀረቡትን የዋስ መብት ጥያቄ በምን የሕግ መሰረት እንደሚቃወም የደረደራቸውን የክርክር ነጥቦች ፍርድ ቤቱ አውስቷል። የመጨረሻውን የፍርድ ቤቱን ውሳኔ ከአቶ በቀለ ገርባ ጠበቆች አንዱ አቶ አብዱልጀባር ሁሴን እንዲህ ያስታውሱታል። መጨረሻ ላይ ፍርድ ቤቱ የዋስትና ጥያቄ አቶ በቀለ ዋስትና ጥያቄ የነፈገው አቃቤ ህግ ሁለተኛና ሶስተኛ ነጥቦችን መሰረት በማድረግ ነው። ይህንንም ምንድን ነው ያለው ፍርድ ቤቱ አንደኛ ከውጭ ሀገር ድርጅቶችና ሰዎች ጋር ግንኙነት አላቸው የሚለውን ነው። ሁለተኛ ደግሞ ከዚህ ከወጡ በተመሳሳይ ድርጊት ላይ ይሳተፋሉ ብሎ አቃቤ ሕግ ያነሳውንም ሁለቱን ጥያቄዎች ፍርድ ቤቱ አምኗል የሚል ነው። አቶ አብዱል ጀባር ሁሴን እንደ ሕግ ባለሙያ የተሰጠውን ውሳኔ እንዴት እንደሚመለከቱትም ሀሳባቸውን ለአድማጮች እንዲገልጹ ጋብዣቸው ነበረ። አንደኛ ነገር ይሄ ከውጭ ያሉ ድርጅቶች እና ግለሰቦች ጋር የተባለው በብይኑ ጊዜ ፍርድ ቤቱ ይህን አሳምሮ ከሽብር ወንጀል ስር እሳቸውን ሲያወጣቸው አንቀጹን ሲቀይር ራሱ በደንብ ብሎታል አቶ በቀለ ከዚህ ኦነግ አባል የሆነ ወይ አመራሪ ከሆነ ግለሰብ ጋር ተገናኝተዋል ተብሎ በማስረጃ የተረጋገጠ ነገር ባለመኖሩ እሱ ብቻ አይደለም ሄዶ አሜሪካን ሀገር ንግግር ያደረጉት ኦሳ የሚባል ድርጅት የኦነግ ድርጅት ስለመሆኑ በማስረጃ ስላልተረጋገጠ ሽብር ወንጀል ውስጥ አንቀጽ ሊገባ ስለማይችል ወደ መደበኛው የወንጀል ሕግ አንቀጽ የቀየረውን በዚህ ምክንያት ነው። ይህንን ጉዳይ ነው እንግዲህ መልሰው ዛሬ ለዋስትናም ፍርድ ቤቱ የጠቀመበት አክለውም አቃቢ ሕግ በሁለተኛ ደረጃ አቶ በቀለ በዋስ እንዳይለቀቁ የተቃወመበት ምክንያት የፍርድ ቤቱ ውሳኔ መነሻ እንደሆነ ይገልጻሉ። አቃቢ ሕግ እንዳቀረበው ክርክር ከሆነ አቶ በቀለ በዋስ እንዲፈቱ ቢደረግ ካላቸው ግንኙነት አኳያ ወደ ውጭ ሊሄዱ ስለሚችሉ ተመልሰው ፍርድ ቤት አይቀርቡም የሚል እምነት ነበረ። አቶ አብዱል ጀባር እንደሚሉት ግን የአቶ በቀለ ባህሪ እና የቀደሙ ድርጊቶቻቸው ይህንን አያመለክቱም። አቶ በቀለ ከዚህ በፊትም ታስረው የተፈቱ መሆናቸው ወደ ውጭ ሀገርም ሄደው ተመልሰው የመጡ መሆናቸው ሲታይ በእርሳቸው ላይ ይህን ግምት ለመስጠት የሚቻል አልነበረም ይላሉ። አቶ በቀለ ይህ ውሳኔ እንደተሰጣቸው የተሰማቸውን ለፍርድ ቤቱ አስታውቀዋል። በእሳቸው አነጋገር፣ ገና ይህ ጉዳይ በፌዴራል ፍርድ ቤት እንዲታይ ተብሎ ስንቀርብ በመቃወሚያችን ላይ ያስገነዘብነው ቁም ነገር ነበረ። ይኸውም ተፈጸመ የተባለው ወንጀል የተከሰተው በኦሮሚያ ክልል ነው። ሕገ መንግስቱን መሰረት አድርገንም ይህን ጉዳይ የኦሮሚያ ክልል በውክልና ሊያው የሚችል ጉዳይ ነው። ይህንን ብለን የተከራከርነው ይህ ፍርድ ቤት ፍትሐዊ የሆነ ውሳኔ ይሰጠናል ብለን ስለማናምን ነበረ። የፍርድ ቤት ያንን ጊዜም ይህንን ክርክር አልተቀበለውም። ስለዚህ የዛሬ ውሳኔ ስጠብቀው የቆየው ስለነበረ ምንም አላስደነቀኝም። ወደ ፍርድ ቤት የምንመላለሰው ለዓለም ህብረተሰብ የፍርዱን ሂደት ለማሳወቅ ብለን ነው እንጂ ፍትህን ከናንተ እናገኛለን ብለን አልነበረም፣ ብለዋል። የአቶ በቀለ ገርባ ጠበቆች ጉዳዩን በይግባኝ ወደ ፌዴራል ጠቅላይ ፍርድ ቤት ይዘውት ለመሄድ እንደተስማሙም አቶ አብዱልጀባር ሁሴን ተናግረዋል። በሌላ በኩል የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ ወንጀል ችሎት ፖሊስ በከባድ የሙስና ወንጀል ተጠርጥረው በተያዙት 43 ሰዎች ላይ የጠየቀውን የ14 ቀን ተጨማሪ የምርመራ ጊዜ ፈቅዶለታል። የተጠርጣሪ ጠበቆች የተለያዩ ምክንያቶችን በማቅረብ ፍርድ ቤቱ ሌላ የ14 ቀን ተጨማሪ ምርመራ ጊዜ ለፖሊስ እንዳይፈቅድለት ተከራክረው ነበር። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ La vales <laughs> o pega, la vales <laughs> o pega, o. Yeah good day, tanami agute, ya gute, tanami agute. Chica bocha, o zara, o bocha, takoneta. Yeah tanami agute, ya gute, tanami agute. Chica bocha.

የምትከታተሉት ጋቢና ቪኦኤን ነው። ዝግጅታችን ይቀጥላል። ማሳሰብ ያለን የአሜሪካ ድምፅ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን፣ አዝናኝ ዘገባዎችን፣ አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19ና 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በፌስቡክ ቀጥታ ስርጭትም ጭምር አት ቪኦኤ አማሐሪክ ላይ እንገኛለን። ዝግጅቶቻችን በድጋሚ ለማድመጥ በሳተላይት ከምሽቱ 12 ሰዓት እስከ 12 ሰዓት ተኩል እንዲሁም ከ1 ሰዓት እስከ 1 ሰዓት ተኩል ታገኙናላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ ኑ እንወያይ፣ እንመካከር፣ እንማማር አብረን ካድ ማስንሻገር የምትከታተሉት ጋቢና ቪኦኤ ነው። ወደ መጨረሻው ዘገባችንም የስቱዲዮ እንግዳችን እናልፋለን። የአስራ አምስተኛው የምስራቅና የመካከለኛው ብሔራዊ የእግር ኳስ ዋንጫ ሴካፋ ሰማችሁበት ዜላቸዋል የማይላችሁ ካላችሁ ደግሞ በሬዲዮ በቴሌቪዥን ሰምታችሁታል። መቼም የሚረሳ አይደለም። እንደሚታወሰው ይህ ጨዋታ በ1979 ዓ ምት በኢትዮጵያ አስተናጋጅነት በአዲስ አበባ ስታዲየም ነበር የተካሄደው። በዚህ የሴካፋ የእግር ኳስ ጨዋታ ታዲያ የመጨረሻው ዙር ኢትዮጵያና በዝምባብዌ መካከል ነበር የተካሄደው። የመጨረሻዎቹ ደቂቃዎች የዋንጫ ጨዋታ ከበርካታ ኢትዮጵያውያን የኳስ አፍቃሪ ልብ ውስጥ ታትሞ የቀረ የኳስ ትዝታዎች ናቸው። ለዛሬ በዚህ የእግር ኳስ ጨዋታ ላይ ከተሰለፉት የያኔዎቹ ወጣት ተጫዋቾች መካከል አንዱን ተጫዋች ለትዝታ ይዘንላችሁ ቀርበናል። ነጋሽ ተክሊት የመጀመሪያዋን የቅጣት ምት ከመረብ ያሳረፈ በጊዜው አድናቆትን ያተረፈ ጠንካራ ተጫዋች ነበር። የዚምባብዌና የኢትዮጵያን የዋንጫ ጨዋታ በዛን ጊዜ ምን ይመስል ነበር? ነጋሽ ያጫውተናል። የቅጣት ምት ሊመታ ነው የሚመጣው፣ አስራ አምስት ቁጥሩ ነው። ሁለተኛው ነው። ለዝንባቤ መጣ። የተገኙት ተጫዋቾች እነ ገብረ በደል ነው፣ ጌታ ጌታ ሚሊዮን ብዙዎቹ እነ ከወጣት ቡድን የተገኙ ናቸው። እኔ ቀጣ ነው ወደ ኢትዮጵያ ጥሩ ፍቅር ነበረ። ጥሩ ቤተሰብ ነበር። እነዛን ወደ ዱኒያ በቃልና ልጆቹን ጎበዝ ነበር። እንግዲህ የመካከለኛውና ምስራቅ አፍሪካ የመጨረሻው ጨዋታ ላይ ነው መልሽ የሚወስድ ምክንያቱም ያ ነው ኢትዮጵያውያን ስፖርት አፍቃሪያን ው ልብ ውስጥ ተቀርጾ የቀረው ማለት ነው። ከዚምባብዌ ጋር ነበረ ጨዋታ ያደረጋችሁት የመጨረሻው የዋንጫ ጨዋታ እንግዲህ ተጫወታችሁ አንድ ለዜሮ ነበረ ዚምባብዌ ኢትዮጵያን እየመራች የነበረው። ገብረ መህድን፣ ጥቂት ደቂቃ ውስጥ ሲቀሩ አስገባ እና 30 ደቂቃ ተጨመረ። በ30 ደቂቃ ውስጥ አንድ ለአንድ ቆያችሁ። ከዛ ያው የሊጎሬ ጨዋታ ላይ ተደረሰ ማለት ነው። ፋይናል ስንደርስ ከዚምባብዌ ጋር እኔ ተጠባባቂ ነው ሳብስቲቱሽን የነበርኩት ከረብት በቤት ነው ግን የገባሁት እዛ አንድ ለባዶ እየተመራን ነበረ። ሲያልቅሰም ኦልሬዲ አልቀዋል ጨዋታው፣ ህዝቡ ወጥቷል። በኋላ ቴሌቪዥን ላይ ምናምን ስሰማ ጋዜጠኞቹ፣ እነጸጋ ደምሴ ያው ሰዓቱ አልቀዋል፣ ኢትዮጵያ ሁለተኛ ሆናለች፣ እንደዛ እንደዛ ሲል ነው ግቡ የተገኘው። አልቆ ነበር ጨዋታ። እዛ ቦይንግ ላይ ኳስ መጣ፣ ሙላሉ ክሮስ ነበር ግብረ መድን ኮሉም በላይ በመዝለቱ ጥሩ ባግ በጭንቅላት ጎል አስቆጠራል። ያልተጠበቀ ነው። እዛ ግማሽ ሰዓት ተጨመረ። በግማሽ ሰዓቱ ጎል ሊገኝ አልቻለም። በሁለተችን በኩል ማለት ነው። በዛ በኋላ ግን የኛ ብልጫ ነበረ። በመጨረሻ ላይ ላይ በጣም የአዲስ አበባ የኢትዮጵያ ህዝብ በሞቲፎዞ ልዩ በዛን ጊዜ ፔናልቲ ላይ ደረስን ማለት ነው። ሀገር ውስጥ ስትጫወት ብዙ ሺህ ሰው ያለበት ፔናልቲ ለመምጣት ትንሽ ክብደት አለው። ግን ያኔ ሞግትም አለ። በልምምድ ላይ ስታደርግ ያው ምርጫ አለ። አንደኛ የታወቀ ነበረ። አንደኛ ተማም ነው። ሁለተኛ መጣው አማኒኤል ነበር። አማኒኤል ወጣት ነው። የመጀመሪያው ጨዋታው እኛ ከዛ በፊት ተጫውተናል። ሶቪየት ሄደናል። አማኒኤል ሶቪየት አልሄደም ከኛ ጋር በኋላ ኢትዮጵያ ብሔራዊ የተጀመረው ፣ ስለዚህ እሱ ሲሄድ ምናልባት ወጣት ነው እና እንትን እንዳሆን ብዬ ሰጋው ሁ ምናልባት አጋጣሚ እንትን እንዳይሆን ከኔ የሚበልጥ ጥሩ ግብርማ አስቆጣ ከዛ ቀጥሎ አስቆጠረ ከዛ ቀጥሎ መንግስቱ ሴል ነው የመጣው። የመጀመሪያ መሆንህም ነው የሚያስጠራው። ስታት ኖረ ምንድን ነበር ሊሰማ አሁን መቼም ስሁን ተቆጥሮ አለ። ግን ስሄድ በቃ ምስታዊ አልመሰለኝ። ግን እዛ ሜዳ ላይ እንትኑ ፔናልቲ መምጫው ብዙ ጊዜ ተጫዋች እዛ ኳስ አልቦ ስለሚመጣ ቦታው

ኳሱንና እያየው በረኛው ሲንቀሳቀስ አየ ተመስገን ብ መታት ከሬ በፊት ደግሞ ዚምባብዌ ሄደው ተከባድ ነዋል ይሄ ደግሞ ትልቅ እንትን ነው። በዛን ጊዜ አሁን በመስራት ላይ የምትገኙ አሁን የአሰጣኞች አሰጣኝ ኢንስትራክተር ነ በኤርትራ የኤርትራ ብሔራዊ ቡድን አሰጣኝ ነበርኩኝ። አሁን ደግሞ የአሰጣኞች አሰጣኝ ነ በኤርትራ ያሉ ወጣቶች ምን ያህል ነው የኳስ ፍቅራቸው ወይም የእግር ኳስ ፍቅራቸው እንደ ባህል ወይም አስመራ የእግር ኳስ ጨዋታንና የብስክሌት ውድድር እንደ ባህል ነው። የትም ሰፈር የትም ቦታ እግር ኳስ አለ። ስለዚህ በጠቅላላ የብትሃል እግር ኳስ ይጫወታል። ሴትም ወንዱ፣ ትልልቆቹም የጤና ቡድን አላቸው። ያሉት የመወዳደር እድሉን አግኝተዋል ወጥተው ከአፍሪካ ሀገሮች ጋር ወይም ከሌሎች ሀገሮች ጋር ዋናው ብሔራዊ ቡድን ብዙ ጊዜ እንወጣለን። ያው ውጤቱ አልተሳካ፣ ለወደፊት ሲሳካር ብዬ ያስባለሁ። በወጣቱ ቡድን ግን ቱ ታውዛንድ ናይን ሱዳን ላይ የተደረገው ሁለተኛ ሆነና አስመራ ላይ የተደረገው የኤርትራው ስለሆነ ሴ ካፋ ከ20 ዓመት በታች ሁለተኛ ሆነ። አፍሪካን ካፕ ኳሊፊኬሽን እንሳተፋለን ግን ውጤቱ ሊያምር አልቻለም። የመጨረሻ ጥያቄ ነው የምጠይቀን፣ የአገር ውስጥ የኳስ አድናቂው የውጭውን ማድነቅ ላይ አሁን ብዙ ትኩረታቸው የውጭ እግር ኳሶች ላይ ነው። ይሄ የተመልካች ይሄ አድናቂ ተመልሶ ወደ እግር ኳሱ እንዲመጣ፣ ምክንያቱም ያለ ሞራል ተጫዋቹን ብዙ አይሄድም እና ምን ቢደረግ የተሻለ ነው ትላለን? ሚዲያው መጠንከር አለበት ብዬ አስባለሁ። ዋናው ነገሩ ሚዲያ ነው። ምናልባት አሁን ሰው ዩሮፕ ላይ የሚያየው ፐርፎርማንስ እና አገር ውስጥ ስትሆን የምታየው ቢፈለስ ስላለው ላይ ላይስብ ይችላል። ግን ሚዲያ ካለ እኛ እኮ እንደዚህ ስም ያገኝ ነው ቶፕ ሆነን ወይ ምናምን አይደለም፣ ሚዲያ ነው። በአሁኑ ብዙ ሰው ነጋሽ ሸኬት፣ አዎ አስታውሳለሁ። ያ ጋዜጠኛ ይላሉ፣ ድምፅ ዳምጤ። ያ ጋዜጠኛ በሬዲዮ ሲጮህ የሚያስተላልፈው ህዝቡ ልክ ሜዳ ላይ እንደሚያይ የሚሆኑ የትና የት እያለ ኳሱ ለትንሽ ለጥቂት ለጥቂት ወጣ ነው፣ እንቅስቃሴው ብዙ ሳይሆን እያታለለ ነው እያታለለ ነው። ህዝቡም እንዲጨነቅ እና አሁን ሚዲያ ይሄን ይፈጥራል። የሚዲያ ጥንካሬ ካለው ሁሌ ሁሉም ነገር ይሳካል። ያስዋል በጣም አሁን ዳኙ ሊመታ በዚምባብዌ ላይ ዳኙ እንዲህ አድርገው ገላግሎናል። በ1979 ዓ ም መስታወት በነገሮች ላይ ይህንን ታሪክ እንደገና በ2005 የኢትዮጵያ ብሔራዊ ቡድን ከኬንያ ጋር ለመጨረሻ ሲጫወት ደግሞታል። በጣም ደስ ይላል። እንግዲህ ጥሩ ትዝታ ነው። አሁን እንሰናበታቸው። የዛሬ ጋቢና ቪኦኤ ዝግጅቶቻችን በዚሁ ተጠናቀዋል። ፌስቡክ አት ቪኦኤ አምሃሪክ ላይ ልታገኙን ትችላላችሁ። ስናስተናግዳችሁ ያመሸነው ሄኖክ ሰማግዜር ና እኔም መስታወት አድራጋው ነበር። መልካም ምሽት። መልካም ምሽት።